ከድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ይህ ሐሙስ ምሽት የካቲት 14 2016 ዓ.ም መሰናዶ ጀመረ።

የትግራይ የቀድሞ ተዋጊዎችን መልሶ ለማቋቋም ዩናይትድ ስቴትስ 15 ሚሊዮን ዶላር እንደምትመድብ አስታወቀች። በአሁኑ ሰዓት የአፍሪካ ተወካዮቹ መቀለና ሌሎች አካባቢዎች ጥናት እያደረገ እንዳለና ከግምገማው በኋላ የሚቀርበው ሪፖርት መሰረት ተደርጎ ማስተካከያዎች እንደሚደረጉና ወደ ትግበራ እንደሚገቡ ቃል ገብተዋል። የሰማችኋቸው የአረና ለትግራይ

ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ናቸው። በዚህ ጉዳይ ላይ በምሽቱ ዘገባ ይኖረናል። በሌላ በኩል በግዳጅ ደሞዝ የተቆረጠባቸው የጂንካ ከተማ መምህራን አስተዳደሩን አማረሩ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችና ዜናዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጮቻችን ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፉን የምሽቱን ዝግጅታችንን በመምራት ኤደን ገረማ አብሬያችሁ ቆያለሁ።

ቤሎ ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ደግሞ የስርጭቱ መሀንዲስ ነው። እናንተ አብራችሁን ታመሹ ዘንድ እየጋበዝን አሁን ከአለም ዙሪያ ወደ አሰባሰብ ናቸው ዜናዎች እንሻገራለን። በድጋሚ እንደምናመሻችው የሁቲ አማጽያን አንድ መርከብ በሚሳኤል ማጋየታቸው ተነገረ። እስራኤል በጋዛ መተላለፊያ በጋዝ መተላለፊያ ቧንቧ ላይ ጥቃት አድርሳለች ስትል ኢራን ከሰሰች። እንዲሁም

የማራቶን ክብረ ወሰን ባለቤቱ የኬልቪን ኪፕቱም አስክሬን ወደ ትውልድ መንደሩ ተሸኘ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በየመን ሁቲ አማጽያን ሳይፈጸም አልቀረም በተባለ የሚሳኤል ጥቃት በኤደን ባህረ ሰላጤ አንድ መርከብ መጋየቱ ተነግሯል። የእንግሊዝ ወታደራዊ አካል የሆነውና የባህር ላይ ጉዞዎችን የሚከታተለው ተቋም እንዳስታወቀው መርከቡ የተመታው በሁለት ሚሳኤሎች ሲሆን ሙሉ ለሙሉ ጋይቷል።

የመርከቧን የጉዞ ታሪክ እንደተመለከተ የጠቀሰው የአሶሼትድ ፕሬስ ዘገባ በሚሳይል የጋየችው መርከብ ፕላው የተሰኘችውን አገር ባንዲራ የምታውለው በልብ ዕቃ አጓጓዥ መርከብ እንደሆነች አመልክተዋል። ይህ በእንዲህ እንዳለ በሁቲዎች የተወነጨፈ ነው የተባለን ሚሳይል ከአየር ላይ መታ መጣሏን እስራኤል አስታውቃለች። ሚሳይሉ የተመታው ኢላት በተባለችው የእስራኤል የወደብ ከተማ መሆኑ ሲታወቅ፣ ይህንኑ የሚያሳዩ ናቸው የተባሉ ምስሎችም በመረጃ መረብ ላይ ሲዘዋወሩ ተስተውሏል።

የሁቲ አማጽያን ለሁለቱም ጥቃቶች ኃላፊነት አለመውሰዳቸውም ታውቋል። በተለምዶ ሁቴዎቹ ለፈጸሙት ጥቃት ኃላፊነት የሚወስዱት ከሰዓታት በኋላ እንደሆነ ሪፖርቱ አመልክተዋል። ይህ በእንዲህ እንዳለ እስራኤል በደቡባዊና ማዕከላዊ ጋዛ በፈጸመችው ጥቃት 48 ሰዎች መሞታቸውን የጋዛ የጤና ባለሥልጣናት አስታውቋል። በእስራኤል በተያያዘችው ዌስት ባንክ ደግሞ አንድ ፊልስጥማዊ ታጣቂ አንድ የመንገድ ኬላ ላይ ተኩስ ከፍቶ አንድ እስራኤላውያን ገሎ አምስት አቁርስሏል።

ይህ በእንዲህ እንዳለ በእስራኤል በጋዝ መተላለፊያ ቧንቧ ላይ ጥቃት አድርሳለች ስትል ኢራን ከሰሰች። እስራኤል በጋዝ መተላለፊያ ቧንቧ ላይ ባደረሰችው ጥቃት በርካታ ፍንዳታዎች ደርሰዋል ስትል ኢራን ክስ አሰምታለች። ከኢራን የነዳጅ ሚኒስትር ጃቫድ ኦውጂ የተሰማው ክስ እስራኤል በቴህራን የኒኩሌር ፕሮግራም ላይ ላነጣጠሩ ተከታታይ ጥቃቶችም

ተጠያቂ ነች በሚባልበት ወቅት ነው። የእስራኤል እና የአማስ ጦርነት በጋዛ ሰርጥ በመካሄድ ላይ ባለበት በዚህ ወቅት በሁለቱ ታሪካዊ ጠላቶች መካከል ውጥረቱ እንዲያየል ያደረገ ክስተት ነው ተብሏል። በጋዝ ቧንቧው ላይ የደረሰው ፍንዳታ የእስራኤል ሴራ ነው፣ ሰይጣናዊ የሆነው የጠላት ድርጊት በቁጥጥር ስር ውሏል ሲሉ ተደምጠዋል። የኢራኑ የነዳጅ ሚኒስትር እስራኤል ለጥቃቱ እውቅና አልሰጠችም። በውጭ አገራት ስለምታደርገው የስለላ ስራም

ብዙ ስትገልጽ አትሰማም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ መልስ እንዳላገኘ የአሶሴትድ ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

የተረጋጋ የእህል ዋጋ እንዲኖር ዋስትና እንዲሰጣቸው ለሁለተኛ ቀን በድጋሚ ለተቃውሞ ሰልፍ የወጡ የህንድ ገበሬዎች ከፖሊስ ጋር ተጋጭተው አንድ ተቃዋሚ ሲሞት ሌሎች ሁለት ቆስለዋል ሲሉ የሰልፉ መሪዎች ትናንት ረቡዕ ተናግረዋል። ደረጀ ደስታ አጠር ያለ ዘገባ አለው።

የህንድ ፖሊስ ትናንት ጠዋት ተቃውሟቸውን በድጋሚ ለማሰማት ወደ ምክር ቤቱ ሊያመሩ የሞከሩ በሺዎች የሚቆጠሩ ተቃዋሚ አርሶ አደሮችን ለመበተን አስለቃሽ ጭስና ከፍተኛ ውሃ የሚረጩ መሳሪያዎችን ተጠቅመዋል። አርሶ አደሮቹ ለተቃውሞ የወጡት የተረጋጋ የእህል ዋጋ እንዲኖር ዋስትና እንዲሰጣቸው ቀደም ሲል ከመንግስት ጋር ያደረጉት ድርድር ከከሸፈ በኋላ ነው።

የባህራቴያ ኪሳን የገበሬዎች ኅብረት ፕሬዚዳንት ጃግጅት ሲንግ ዳሌዋ ስለ ተቃውሞ ምክንያት ይህን ያስረዳሉ። የመንግሥት ባለሥልጣናት ለውይይት እየጋበዙን ቢሆንም ከገበሬዎቻችን መካከል አንዱ በጥይት ወይም በተተኮሰ ሌላ መሣሪያ ተገድሏል። የሞትም መንሥኤ ወደ ኋላ እናረጋግጣለን። ዛሬ ከመካከላችን አንዳችን ከተገደን፣ በእንደዚህ አይነት ሁኔታ ውስጥ ስብሰባ ማካሄድ ተገቢ ነው ብዬ አላስብም።

አርሶ አደሮቹ የባለፈው ሳምንት ተቃውሟቸውን የጀመሩት መንግስት ከሁለት ዓመት በፊት ተቃውሟቸውን እንዲያቋርጡ በመግለጽ የገባውን ቃል አላከበረም ሲሉ ነው። መንግስት አርሶ አደሮቹ ድርድሩን እንዲቀጥሉ እያሳሰበ ነው። ከአንድ ሳምንት በፊት በመኪና አደጋ ሕይወቱ ያለፈው ኬንያዊ የማራቶን ክብረ ወሰን ባለቤት ኬልቪን ኬፕቱም አስክሬን በመቶ የሚቆጠሩ ሰዎች ታጅበው ወደ ትውልድ መንደሩ ተሸኝቷል።

የዓለምን የማራቶን ክብረ ወሰን ከሁለት ሰዓት በታች ለማድረግ ያልም የነበረው ኬልቪን ኬፕቱም ባለፈው ዓመት በአሜሪካ ቺካጎ ከተማ በተደረገ ውድድር ሁለት ሰዓት ከ35 ሰከንድ በማጠናቀቅ የዓለምን ክብረ ወሰን ይዟል። ኬልቪን ኬፕቱም በአገሩ ልጅ ኤልዊድ ኪፕቾጊ አንድ ዓመት ቀደም ብሎ ተይዞ የነበረውን የ2 ሰዓት 1 ደቂቃ 9 ሰከንድ ሪከርድ አሻሽሎ ነበር ክብረ ወሰኑን የነጠቀው።

የ ሃያ አራት ዓመቱ ኬልቪን ኬፕቱም ከአሰልጣኙ ጋር በመሆን በስምጥ ሸለቆ መኪናውን በማሽከርከር ላይ ሳለ መኪናው ከቁጥጥሩ ውጭ ሆኖ ከአንድ ዛፍ ጋር ሲጋጭ የሁለቱም ሕይወት እንዳለፈ የሮይተርስ ዘገባ አመልክተዋል። በተደረገው የአስክሬን ምርመራም ጭንቅላቱ በመጎዳቱ ሕይወቱ ሊያልፍ ችለዋል ተብሏል።

ኬልቪን ኪፕቱም በመጪው ሚያዝያ ሮተርዳም ላይ በሚደረገው የማራቶን ውድድር ከሁለት ሰዓት በታች ለማጠናቀቅ ተስፋ አድርጎ ነበር። እንዲሁም በፓሪስ ኦሎምፒክ ከአገሩ ልጅ ኤልዊድ ኪፕቾጊ ጋር ከፍተኛ ትንቅንቅ እንደሚያደርጉ በመጠበቅ ላይ ነበር። የኬልቪን ኬፕቱም አስክሬን 8 ኪሎ ሜትር በመጓዝ በእረኝነት ወዳደገባት ቺፕሳሞ መንደር ተጉዞ ነገ አርብ የቀብሩ ስነ ስርዓት እንደሚፈጸም ታውቋል። ኬፕቱም ባለትዳርና የሁለት ልጆች አባት ነው።

የኬንያው ፕሬዚዳንት ዊልያም ሩቶ ለቤተሰቦቹ መኖሪያ ቤት እንዲሰራ ትእዛዝ አስተላልፈዋል። የዊኪሊክስ መሥራች የሆነው ጁልያን አሳንጅ ከእንግሊዝ ወደ አሜሪካ ተላልፎ እንዳይሰጥ በዚህ ሳምንት የመጨረሻ ህጋዊ ሙከራ በማድረግ ላይ ነው። የአሜሪካ ዲፕሎማሲያዊና ወታደራዊ ምስጢሮችን የያዙ ሰነዶችን በዊክሊክስ ድረገጽ ላይ ለህዝብ ይፋ በማድረጉ የስለላ ክስ የተመሠረተበት ጁልያን አሳንጅ በህመም ላይ በመሆኑ በእንግሊዙ ከፍተኛ ፍርድ ቤት ባይገኝም

ደጋፊዎቹ ከችሎቱ ውጪ ሰልፍ አድርገዋል አሳንጅ ተሰርቀው የመጡለትን የአሜሪካ ሚስጢራዊ ሰነዶች ለህትመት ማብቃቱ በማብቃቱ ያደረገው ነገር ቢኖር የጋዜጠኝት ስራውን ማከናወኑ ብቻ እንደሆነ ከርቡ ዕለት ጀምሮ በተደረገው ክርክር ላይ ጠበቆቹ ለችሎቱ አስረድተዋል

በተለይም የጦር ወንጀሎችንና የሰብአዊ መብት ጉዳዮችን የተመለከቱ መረጃዎችን ለህትመት ማብቃቱ ህዝብ ማወቅ ያለባቸው ጉዳዮች መሆናቸውንና ሀሳብን በነፃነት ከመግለጽ መብት ጋር የሚያያዙ ናቸው ሲሉ ጠበቆቹ ተከራክረዋል። አሜሪካ 18 የሚሆኑና ምስጢራዊ ሰነዶችን በመጥለፍና በመስረቅ የሚሉ የፌዴራል ክሶችን አሳንጅ ላይ አቅርባለች። የአሜሪካን ብሔራዊ ደህንነት አደጋ ላይ የጣለ ነው ስትልም ትከራከራለች።

አውስትራሊያዊ አሳንጅ በቅድሚያ በእንግሊዝ የተያዘው ከ14 ዓመታት በፊት ሲሆን ስዊድን ውስጥ ተፈጽሞታል በተባለ የጾታዊ ጥቃት ክስ ምክንያት ነበር። ዋስትናውን በመጣስ በኤኳዶር ኤምባሲ በጥገኝነት ተጠልሎ ለ9 ዓመታት ከቆየ በኋላ በእንደ አረፓን አቆጣጠር 2019 ከአምስት ዓመታት በፊት ከኤምባሲው እንዲወጣ ተደርጎ በእንግሊዝ ቁጥጥር ስር ውሏል።

ከሁለት ዓመታት በፊት በሰኔ 2022 አሜሪካና እንግሊዝ በሕግ ተፈላጊዎችን አሳልፎ መስጠት ስምምነት ተፈራርመዋል። ፍርድ ቤቱ ውሳኔውን ለመስጠት በርካታ ቀናት ወይም ሳምንታት እንደሚወስድበት ይጠበቃል። አሳንጅ ወደ ትውልድ አገሩ መመለስ እንዲፈቀድለት የአውስትራሊያ ፓርላማ ባለፈው ሳምንት ጥሪ አቅርበዋል።

በመጨረሻም አንድ የአሜሪካ የግል ኩባንያ ባለፈው ሳምንት ወደ ጠፈር ያስወነጨፈው መንኮራኩር ዛሬ ሐሙስ ጨረቃ ላይ እንደሚያርፍ ይጠበቃል። ባለፈው ሐሙስ ሌሊት ፍሎሪዳ ከሚገኘው የኬኔዲ የጠፈር ማዕከል ከስፔስኤክስ ሮኬት ላይ የተወነጨፈው መንኮራኩር የአሜሪካ የህዋ ምርምር አስተዳደር ናሳ ለሚያካሄደው የጨረቃ ፕሮግራም ከግል ኩባንያዎች ጋር በመተባበር ከሚፈጽማቸው ተልእኮዎች አንዱ ነው ተብሏል። አሜሪካ እንደገና ወደ ጨረቃ ሰዎችን ከመላኳ በፊት ናሳ የሚያካሄደው

የቅድመ ሙከራና ምርምር አካል መሆኑም ተነግረዋል። የአፖሎ ፕሮግራም ከአምሳ ዓመታት በፊት ካከተመ በኋላ አሜሪካ ወደ ጨረቃ ሰውን ልካ አታውቅም። እስካሁን አሜሪካ፣ ሩሲያ፣ ቻይና፣ ህንድ እና ጃፓን መንኮራኩራቸውን በተሳካ ሁኔታ ጨረቃ ላይ ያሳረፉ ሲሆን በግል ኩባንያ የተደረገ ተልእኮ ግን እስካሁን ጨረቃ ላይ አላረፈም። በዚሁ የምሽቱን ዜና እናጠቃልላለን። ለቀሪ ዝግጅት ወደ ኤደድ መራቸዋሉ

ከዓለም ዙሪያ የተሰባሰቡትን ዜናዎች ያሰማችሁ እንግዲህ ወልዴ ነበር። እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። ጽዮን ግርማ ዋና አዘጋጇና ተደንገረመው መሰናዳውን በመምራት ንጉሱ ታምሬ ደግሞ ስርጭቱን በማከናወር

በማከናወን ሲሲ አሸናፊና ግርማ ደገፋ ደግሞ የድምፅና ምስል ቅንብሩን በመከወን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ሁላችሁም አብራችሁን በድጋሚ አብራችሁን ታመሹ ዘንድ እየጋበዝን አሁን ለምሽቱ ወደ ያዝነው ነው አብይ ርዕስ እንሻገር።

የትግራይ የቀድሞ ተዋጊዎችን መልሶ ለማቋቋም ዩናይትድ ስቴትስ አስራ አምስት ሚሊዮን ዶላር እንደምትመድብ አስታወቀች። የትግራይ ክልል የቀድሞ ተዋጊዎችን መልሶ ለማቋቋም ዩናይትድ ስቴትስ አስራ አምስት ሚሊዮን ዶላር እንደምትመድብ ያስታወቁት ማይክ ሀመር ናቸው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ይህንን ያስታወቁት ትላንት ረቡ በመቀለ ከተማ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በተወያዩበት ወቅት ነው። ውይይቱ ከፕሪቶሪያው የሰላም ስምምነት ጋር የተያያዘ እንደሆነ

በውይይቱ የተሳተፉ የፖለቲካ ፓርቲዎች መሪዎች ገልጸዋል። አምባሳደር ማይክ ሀመርም የኤርትራ ኃይሎች በኢትዮጵያ ግዛት ውስጥ እስካሁን ድረስ መቆየታቸውና ተፈናቃዮችም ወደ ቀያቸው አለመመለሳቸው እንደሚያሳስባቸው በዚያው በመቀሌ እንዳሉ በሰጡት የበይነ መረብ መግለጫ ላይ አስታውቋል። ሙልጌታ ጽብሀ ዝርዝር

በመቀለ ከተማ ትላንት ረቡዕ የካቲት 13 ቀን 2016 ዓ ም የተገኙት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመርና በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ከክልሉ ጊዜያዊ አስተዳደር፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ አባላትና ከመቀለ ዩኒቨርሲቲ አመራሮች ጋር ተወያይተዋል። በፕሪቶሪያው የሰላም ስምምነት አፈጻጸም ላይ እንዳተኮረ በተገለጸ ውይይት የህወሓት፣ የአረና ለዲሞክራሲና ለሉዓላዊነት፣ የሳልሳይ ወያኔ ትግራይ እንዲሁም የብሔራዊ ባይቶ

ባይ ትግራይ አመራሮች ተሳትፈዋል። የተፈናቃዮች ወደ ቀያቸው አለመመለስና ከኢትዮጵያ መከላከያ ውጭ ያሉ ኃይሎች ከክልሉ አስተዳደር ወሰን ባለመውጣታቸው ጉዳዮች ላይ ከአምባሳደሮች ጋር እንደተወያዩ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምደም ገብረስላሴ ለአሜሪካ ድምጽ ተናግረዋል። ፕሪቶሪያ ስምምነት መሰረት ያደረገ ያለው የአፈጻጸም ችግር የመዘገየት

እና ስምምነቱን ያለመፈጸም ችግሮች ምን እንደሆኑ መፍትሄው ምን እንደሆነ እና የትግራይ ህዝብ ግዛታዊ አንድነቱን እንዲመለስ ከጦርነት በፊት የነበረውን ግዛቱ እንዲመለስና ህዝቡም ከተፈናቀለበት ወደ መኖሪያው ወደ ቤቱ እንዲመለስ ሪፈረንደም፣ ምርጫ፣ ሌላም ለማካሄድ መጀመሪያ ህብረተሰቡ ወደ ቀይው መመለስ አለበት፣ ተረጋግቶ መኖር መጀመር አለበት፣ ከችግሩ ማገገም እንዳለበት ገልጸናል። ይሄን ባልሆነ ሁኔታ

ለኢትዮጵያም ለትግራይም ለአካባቢም ሰላም እንደማይመጣ አበክረን ገልጸናል። እስካሁን በትግራይ ግዛቶች ያሉት የኤርትራም የአማራም ታጣቂዎች ከትግራይ የሚወጡበት መንገድም ተወያይተናል። የአሜሪካ መንግስትም፣ የፕሪቶሪያ ስምምነት በአግባቡ እንዲፈጸምና እንደዘገየም እነሱም እንደሚያምነው ገልጸውልናል። የመዘግየቱ ምክንያት ደግሞ ፌዴራል መንግስቱ ለህወሀት ያሳብባል፣ ህወሀት ደግሞ ለፌዴራል መንግስቱ ሰበብ ያደርጋል። ግን ይህን በአሁኑ ሰዓት የአፍሪካ

ተወካዮቹ መቀለና ሌሎች አካባቢዎች ጥናት እያደረገ እንዳለና ከግምገማው በኋላ የሚቀርበው ሪፖርት መሰረት ተደርጎ

ማስተካከያዎች እንደሚደረጉና ወደ ትግበራ እንደሚገቡ ቃል ገብተዋል። ክልሉን ያጋጠመው የድርቅና ረሃብ ጉዳይም በውይይቱ ተነስተዋል ብለዋል። የብሔራዊ ባይቶ አባይ ትግራይ ባይቶና የውጭ ግንኙነት ኃላፊ አቶ ተስፋይ ንጉስ በበኩላቸው በተደጋጋሚ መቀለን የጎበኙ አምባሳደር ማይክ ሀመር ከፖለቲካ ፓርቲዎች ጋር ሲወያዩ ለመጀመሪያ ጊዜ እንደሆነ ገልጸዋል። በክልሉ ምርጫ ለማካሄድ ይቻላል ወይ በሚል እንደተወያዩ ማንስተዋል። ትግራይ ምርጫ መፍትነት አካሄዳ በፌደራል ተቋማት የራሱ ውክልና

እንዲኖረው እና ጥቅሞቹን እንዲያስጠብቅ የሚሰጡ ይመስለኛል። እንደዛ ነው የተረዳሁት። ግን በተጨባጭ በትግራይ አንድ ፓርቲ ብቻውን የተቆጣጠረው ጊዜ አስተዳደር እያለ መሳሪያ የያዘ ፓርቲ በስልጣን ላይ እያለ እና ለምርጫ ምቹ የሆነ ሁኔታ ሳይመቻች ወደ ምርጫ መሮጥ

ቀድሞ የነበረውን አፋኝ ስርዓት እንደገና መልሶ መስከል ነው የሚሆነው ማለት ነው። ስለዚህ እኛ እያልን ያለ ነው የሚመለከታቸው አካላት ፖለቲካ ፓርቲዎች በዋናነት የመስካቶ ግድላቸውን በማስፋት አሳታፊ የሆነ ምርጫ ለማካሄድ የሚያስችል በመገንባት ከዚ ፋይና ነው ወደ ምርጫ መሄድ የሚቻለው። በጠሩነቱ በዚህ የነበረው የትዛይ ግዛቶችም ወደ ጊዜው አስተዳደሩ እንዲመለሱ ማድረግ ይገባል ነው። እነዚህ ሳይፈጸሙ

ከዚህ ጋርም ተያይዞ የዲዲአር የሚባለውን ጉዳይ ጉዳይ ባይፈጸም አማካሄድ አይቻልም።

ከአምባሳደር ማይክ ሀመር ጋር በተናጠል የተወያዩት የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተፈናቃዮችን መመለስ፣ የትግራይ ግዛታዊ አንድነትን ማረጋገጥ፣ የቀድሞ ተዋጊዎችን መልሶ ማቋቋም እና የሰብአዊ እርዳታ ጉዳዮችን በተመለከተ ገለጻ እንዳደረጉ ፓርቲው በፌስቡክ ገጹ አስታውቋል። በተያያዘ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ከመቀሌ ዩኒቨርሲቲ አመራሮች ጋር እንደተወያዩ በኢትዮጵያ የአሜሪካ ኤምባሲ ባወጣው መግለጫ አስታውቋል። ዩኒቨርሲቲው በቅርቡ ያካሄደውና የሌሎች ክልሎች

ምሁራን፣ ወጣቶች፣ ሴቶችና የሀገር ሽማግሌዎች የተሳተፉበት ቀጠናዊ የሰላም ኮንፈረንስ ያወሳውን ኤምባሲው በክልሎች መካከል ድልድይ በመሆን መተማመን እንዲፈጠር ያግዛል ብሏል። ተመሳሳይ ውይይቶችም እንደሚያበረታታ ኤምባሲው ገልጿል። አምባሳደር ማይክ ሀመር በዚሁ በመቀለ ከተማ እያሉ ትናንት ረቡዕ በበይነ መረብ በሰጡት መግለጫ በትግራይ ክልል የሚገኙ የቀድሞ ተዋጊዎችን አደረጃጀት አፍርሶ ወደ ቀድሞ ሕይወታቸው ለመመለስ የሚደረገውን እንቅስቃሴ ዩናይትድ ስቴትስ በ15 ሚሊዮን ዶላር ለመደገፍ

ዝግጁ እንደሆነች አስታውቀዋል። የፕሪቶሪያው ስምምነት አካል የሆነው የዚህ ሂደት ተፈጻሚነት ለሰላሙ መጠናከር ከፍተኛ ድርሻ እንደሚኖረውም ልዩ መልእክተኛው አመልክተዋል። የኤርትራ ኃይሎች እስካሁን በኢትዮጵያ የግዛት ወሰን ውስጥ መቆየታቸው እንደሚያሳስባቸው አምባሳደር ማይክ ሀመር ገልጸው በስቃይ ውስጥ ያሉትን የሀገር ውስጥ ተፈናቃዮች በአስቸኳይ ወደ ቀያቸው መመለስ እንደሚገባ ተናግረዋል። አስራ አምስት ወራትን ያስቆጠረው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር የፌዴራሉ መንግስትና የክልሉ ጊዜያዊ አስተዳደር የሚያደርገው

ትን እንቅስቃሴ ዩናይትድ ስቴትስ እንደምታበረታታ አረጋግጠዋል። በትግራይ ክልል የሚገኙ ተፈናቃዮች ወደ ቀያቸው የመመለሱ ስራ ውሱን እንደሆነ በዚሁ ሳምንት ባወጣው የክትትል ሪፖርት የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ፣ በተለይ በጊዜያዊ አስተዳደሩ ወደማይመሩ አካባቢዎች ለመመለስ አለመቻሉ አንስቷል። ተፈናቃዮች በቂ ሰብአዊ እርዳታና ሕክምና እያገኙ እንዳልሆነም ገልጾ የክልሉ አገልግሎት ሰጪ ተቋማት ከጦርነቱ በፊት ወደነበሩበት አቅም እስኪመለሱ ድረስ በሚመለከታቸው አካላት መካከል

በቀንጅት በቅንጅት መስራት እንደሚያስፈልግ አሳስቧል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም የሰማችሁት ከአሜሪካ ድምፅ ዋሽንግተን ዲሲ የተላለፈውን የዕለቱን አብይ ርዕሳችን ነበር የትንታኔው መጽሔት ይቀጥላል።

በግዳጅ ደሞዝ የተቆረጠባቸው የጂንካ ከተማ መምህራን አስተዳደሩን አማረሩ።

የጂንካ ከተማ አስተዳደር መምህራን ለልማት በሚል የደሞዛቸው ግማሽ እንደተቆረጠባቸው ገልጸው ቅሬታ አሰምተዋል ከ600 በላይ የሚሆኑ መምህራን ከጥር ወር ደሞዛቸው ላይ የተቆረጠው ፈቃደኝነታቸው ሳይጠየቅ እንደሆነ የዞኑ መምህራን ማህበር ሰብሳቢ አቶ ጌታቸው ገለቱ ለአሜሪካ ድምጽ ተናግረዋል የጂንካ ከተማ አስተዳደር ደሞዛቸው የተቆረጠው ውይይት ከተደረገ በኋላ ነው ብሏል የሐዋሳው ዘጋቢያችን ዮናታን ዘብዴስ ጉዳዩን ተከታትሎታል

በደቡብ ኢትዮጵያ ክልል አሪ ዞን ጂንካ ከተማ አስተዳደር ከ600 በላይ መምህራን ለልማት በሚል ከጥር ደሞዛቸው ላይ ግማሹ በግዳጅ እንደተቆረጠባቸው ለአሜሪካ ድምፅ ቅሬታቸውን ያሰሙ መምህራን ተናግረዋል። ልማትን እንደሚደግፉ የተናገሩት መምህራኑ በዋጋ ንረቱ ላይ ደሞዛቸው መቆረጡ ግን ኑሯቸውን እንዳከፋባቸው ተናግሯል። ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠየቁ። አንድ መምህር የውሳኔውን አካሄድ ተቃውሞ መብታቸው እንዲከበር በመጠየቃቸውም ማስፈራሪያና ዛቻ እንደደረሰባቸው መምህሩ ተናግሯል።

አሁን የምንችለው ሀያ ፐርሰንት ነው። ልማት እስከሆነ ድረስ በአንድ ጀንበር ተገንብቶ ምንም ያልቅ ነገር የለም ያን ከመስከረም በኋላ እንኳን ሰላሳ ፐርሰንቱ ማድረግ እንችላለን። መስከረም ሌሎች መ መቶ ፐርሰንት ልናደርግም እንችላለን። አሁን በሀያ ፐርሰንቱ ጀምሩ ያለውን አይተር የሚያቀርብን እናዋቃለን የሚል ምትን ነው አፕሮች ነው ያለ ሮባ ግን እነሱ ምንድን ነው በቃ ሀምሳ ፐርሰንት ካልሆነ ካልሆነ የሚል ነገር ነው እዛ አይሆነም እያለ ደብዳቤ ጻፍ ደብዳቤ ጻፍ

ደብዳቤው ደግሞ ሲጻፍ ለመምህሩ አላወቀም። በግልባጭ ለመምህራን ማህበሩ ቆርጠናል ብለው ነው ያሳወቅ በክልሉ የአር ዞን ጂንካ ከተማ አስተዳደር መምህራን ማህበር ሰብሳቢም አቶ ጌታቸው ገለቱ የስድስት ስድስት መቶ መምህራን ግማሽ ወርሃዊ ደሞዝ ያለ ስምምነታቸው እንደ ተቆረጠ ለአሜሪካ ድምፅ አረጋግጧል። አስተባባሪ ኮሚቴ ተወስኖ ነው እንዲቆረጠ ቆረጠ ተደረገውና ያ ደግሞ የአብዛኛው መምህር ሀሳብ ባለመሆኑ መምህሩ

መጀመሪያም ሲፈራረም ሀያ ፐርሰንቱን የሀምሳ ፐርሰንት ብላችኋል እናንተ። ነገር ግን መጀመሪያ በዚህ ሀያ ፐርሰንት ሰርታችሁ አሳዩና ዜጋ የሚጠበቅብንን እናደርጋለን። አንቃወሙም ልማትን። ነገር ግን ከዚህ ቀደም በተደጋጋሚ ተቆርጦ የተገራ ነገር የለም። አሁንም ሰርታችሁ አሳዩም በዚህ ሀያ ፐርሰንት ከዛ ሰላሳ ፐርሰንቱን በሚቀጥለው እኛ መቀደጃን በእቅዳችን መሰረት

ተግባራዊ እናደርጋለን የሚል ነው። መምራን ያሉት ግን መኖሩ ባለመነበት ሁኔታ ደንበዛቸው ተቆርጦ ከአምሳ ፐርሰንት በስምንት ሊጠረት ተቆርጦባቸዋል። የተላለፈው ውሳኔ ከመርህና ከሕግ አግባብ ውጪ ነው ሲሉም ድርጊቱን ኮንነዋል። ከሕግ አኳያ አንድ የአንድ መንግስት ሰራተኛ ከግለሰቡ ፍቃድ ውጭ ወይም በፍርድ ቤት ትእዛዝ ለዛውም ፍርድ ቤት ሰርቶ ውሳኔ ሲያገኝ ሲወሰን

በውሳኔ መሰረት ፍርድ ቤቱ ለሚመለከተው ፋይናንስ ስህተት ነው። የአንድ መንግስት ሰራተኛ ደመወዝ የሚቆረጠው ከዛ ውጪ ግለሰቡ ሲሰቅድ ብቻ ነው። ለግለሰቡ ፈቃድ ውጪ የሚቆረጥ አግባብ አይደለም። ሰራተኛ አዋጅ ቁጥር መቶ ሰባ አምስት ሁለት ሺ አስራ አንድ ደሞዝ በምን ሁኔታ ነው ሊቆረጥ የሚችለው የሚል ነገር የተቀመጠ አለ። ስለዚህ በዛ ልክ ነው የሰራተኛ ደሞዝ ሊቆረጥ የሚችለው ያንን ተላልፎ ነው የተቆረጠውና በጉዳዩ ላይ የጂንካ ከተማ አስተዳደርና የአሪዞን ባለስልጣናትን

በተለይም የጂንካ ከተማ ከንቲባ የአቶ አስፋዶሪን ምላሽና አስተያየት ለማካተት ትናንትናና ዛሬ ያደረግነው ጥረት ስልካቸውን ስለማያነሱ አልተሳካም። ይሁንና የከተማ አስተዳደሩ ለከተማው ፋይናንስ ጽህፈት ቤት የካቲት አራት ቀን 2016 ዓ ም በቁጥር 3539 በጻፈው ደብዳቤም በስምንት ወራት ተከፍሎ የሚጠናቀቅ የአንድ ወር የመምህራኑ ደመወዝ 50 በመቶ እንዲቆረጥ መወሰኑ አስታውቋል። መምህራኑ ለከተማው ልማቱ የድርሻቸውን ለማዋጣት ጥር አስርና

ጥር 22 ቀን 2016 ዓ ም ውይይት ማድረጋቸውና የደመወዛቸው 20 በመቶ እንዲቆረጥ በጋራ እንደወሰኑ የመምህራን ማኅበሩ ሰብሳቢ አቶ ጌታቸው ገለቶ አስታውሰዋል። ሆኖም የአሪ ዞንና የጂንካ ከተማ አስተዳደር አስተባባሪ ኮሚቴም በራሱ ጊዜ መምህራኑ ያልተስማማበትን ወስኖ ተፈጻሚ ማድረጉና ማኅበሩም ይህንን መቃወሙን ሰብሳቢው አስረድቷል።

አሁን ውይይት ተደርጓል። አንዴ ጠቅላላ መምህራንን ቀርተው ጠቅላላ መምህሩ በተገኘበት ውይይት ተደርጎ ሀያ ፐርሰንት ወስኖ ተስማምተው ወጡ። ከወጡ በኋላ ወደው አመራር ትክክል አይደለም ያስወሰንከው ተብሎ እንደገና ዳግም በየትምህርት ቤት ይወረዳል የሚል ነገር ጠይተው እንደገና በየትምህርት ቤቱም ከትምህርት ጽሕፈት ቤት ቤቱ ተልከው መምህራንን አወያይተዋል። በዚህ ሁኔታ አንድ ትምህርት ቤት ብቻ ነው ሀምሳ ፐርሰንት ያንንም

አብዛኛው ረግጦ ወጥቶ የተወሰኑ መምህራን ፈርመዋል። ከዛ ውጭ ሌላው ሀያ ፐርሰንት በነበረበት ውስጥ ነው ሚሆ ከዛም በዘለለ ትምህርት ፈት ቤቱ ራሱ ደብዳቤ ጽ በጋራ ውይይት በተደረገበት ወቅት ሀያ ፐርሰንት መወሰናቸውን ተከትሎ ከዚህ ወር ጀምሮ ተግባራዊ ይደረጋል የሚል ደብዳቤ አለ። ይህንን መምህሩም አልተቃወመም አምኖበት ብለዋል። በጅንካ ከተማ አስተዳደር ከንቲባ በአቶ አስፋው ዶሪ ፍርማና በጽህፈት ቤታቸው ማተም የወጣው ደብዳቤ ደሞዝ የተቆረጠባቸው መምህራኑ ብቻ እንዳልሆኑና

የከተማ አስተዳደሩ የመንግሥት ሠራተኞች በጠቅላላ እንደሆኑ ጠቅሷል። ውይይት ተደርጎበት የተወሰነ እንደሆነ ማብራርቷል። ይህም ሆኖ የመምህራን ደሞዝ ከሌሎች ሠራተኞች ጋር አስተካክሎ በእኩል ደረጃ መቁረጥ አግባብነት እንደሌለው አስተያየት ሰጪው መምህሩ ይከራከራሉ። ሰኔን

ለምንዛው በስፋ ይስተለዋለ ይህ ምንድን ነው ፕሮግራም እንደሆነ ነው ጀመርከው። አሁን ጠር ላይ መጥቶ እንዲህ ዓይነት ነገር ሲመጣበት ፕላንን እቅደን ሁሉ ነው የሚያዛባው። መምህራኑ አካሄዱን በመቃወም እንቅስቃሴ ቢያደርጉም በመማር ማስተማር ሂደቱ ላይ ለሚፈጸመው ችግር መምህራኑም ሆነም ማህበሩ ኃላፊነት እንደማይወስድ ሰብሳቢው አቶ ጌታቸው ገልጾ አስጠንቅቀዋል። መብቱን ለማስከበር ነገ መምህሩ እኔ ባላመንኩበት ነው

ኦልሬዲ ጊዜ ተጠብቆ ነው፣ ትምህርት ቤት ሲዘጋ ነው፣ ፈተና እንደጨረሰ ነው። ደሞዝ ጋ ቆይቶ ወር አልፎ በሰባት ነው በስምንት ነው የገባው ይሄ መምህሩ። ልክ ፈተና እንደጨረሰ ፈተና ይስተጓጎላል የሚለውን ታሳቢ አድርገው ነው ልክ ፈተና እንደጨረሰ ተቆረጠ፣ ደሞዝ ገባ። ነገ መምህሩ የመስ ጥያቄ አሁን የተፈራረሙ አብዛኛ ትምህርት ቤት ተፈራርሞ አስገብተዋል። እኛ ከፈቀድ ነው እ ከእኛ ሀሳብ ውጭ ነው የተቆረጠው። እና ሌላው የማህበሩ ከደንብ ላይ የመምህሩ ሀብት ንብረት ያላግባብ ይመዘበር የ

ማስመለስ ኃላፊነት አለበት ይላል የማህበረ ስራስ ስልጣን። ስለዚህ ሕገ ደንቡ ማስከበር ስላለብን ነው እኛ ያው እንደ ማኅበር ስራስ ስልጣን ስን እያን። ማህበሩ በአድራሻ ለከተማ አስተዳደሩ በጻፈው ግልባጭ ለሚመለከታቸው አካላት ባስታወቀበት ደብዳቤው የመምህራኑ የተቆረጠ ደሞዝ ተመላሽ እንዲደረግ በመጠየቅ የመብት ጥሰቱ አስቸኳይ እርምት እንዲደረግበት መሳስቧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።

ኢትዮጵያ፣ አንጎላና ኬንያን ጨምሮ በአንዳንድ የአፍሪካ ሀገራት የሚታየው የነዳጅ የምግብና የሌሎችም ሸቀጦች ዋጋ እየጨመረ መምጣቱ ማህበራዊ ሁከት ሊያስነሳ እንደሚችል የአፍሪካ ልማት ባንክ አስጠንቅቋል። በአፍሪካ የሕዝብ ብዛት ቀዳሚ በሆነችው ናይጄሪያ የሚታየውን የኑሮ ውድነት በመቃወም የሀገሪቱ ዜጎች ሰልፍ ወጥተዋል። በምላሹ መንግስት በሀገሪቱ ጎተራ እህል እንዲሰራጭ አድርጓል። ቲሞቲ ኦብዙ የላከውን ዘገባ እንግድ ወልዴ እንደሚከተለው አሰናቶታል።

የአፍሪካ ልማት ባንክ ማስጠንቀቂያውን ያወጣው የአህጉሪቱን አጠቃላይ የኢኮኖሚ ሁኔታ በሚያመለክተው ሪፖርቱ ላይ ነው። ባንኩ እንደሚለው አፍሪካ በአጠቃላይ የኢኮኖሚ እድገት ብታሳይም በያዝነው የፈረንጆቹ 224 ዓ ም በኢትዮጵያ አንጎላ፣ ኬንያና ናይጄሪያ የነዳጅና የምግብ ዋጋ መጨመርና ገንዘብ ዋጋውን ማጣት የውስጥ ግጭቶችን ሊጭር ይችላል። በምስራቅ አውሮፓና በመካከለኛው ምስራቅ የሚስተዋሉት ግጭቶች

አቅርቦትን በማዛባት የዋጋ ግሽበትን በመላው ዓለም ሊፈጥሩ ይችላሉ። ይህም የአፍሪካን ሁኔታ እንደሚያባብስ ባንኩ ገልጿል። በረሃብና በዋጋ መናር ምክንያት በናይጄሪያ ተቃውሞ እያየለ መጥቷል። የጸጥታ ጉዳይ ተንታኙ ሴናተር ኢሮግቡ ከአፍሪካ ልማት ባንክ አስተያየት ጋር ይስማማሉ ስ

ለህይወት አስፈላጊ የሆኑት ሶስት ነገሮች ማለትም ምግብ፣ መጠለያና ልብስ በበቂ በማይገኙበት ሁኔታ ማህበራዊ ሁከት እንደሚፈጠር ግልጽ ነው። ከእነዚህ ውስጥ ደግሞ ምግብ አንገብጋቢው ጉዳይ ነው። ካለ ምግብ በሕይወት መቆየት አይቻልም። እናም ናይጀሪያውያን እያመሩ ያሉት ወደዚህ አይነት ሁኔታ ውስጥ ነው። ሰዎች አለመረጋጋት ይታይባቸዋል። እንደ እውነቱ ከሆነ በናይጀሪያ ያለው አንድ አስረኛ ችግር በሌላ አገር ተከስቶ ቢሆን ከፍተኛ ሁከት በተፈጠረ ነበር።

ለምን ያህል ጊዜ በዚህ ሁኔታ ውስጥ እንደምንቆይ ይታይ ይሆናል። በሌላ በኩል አፍሪካ በፍጥነት እያደጉ የመጡ ኢኮኖሚዎች እንዳሏት ባንኩ ጠቁሟል። አይቮርኮስት፣ ኒጀር፣ ሩዋንዳና ሴኔጋል ተጠቃሽ ናቸው። እድገቱ ግን እንደየኢኮኖሚ ፖሊሲያቸው ከአገር አገር እንደሚለያይ ባንኩ አስታውቋል። የናይጄሪያው ፕሬዚደንት ቦላቲኑቡ ባለፈው ግንቦት ወደ ሥልጣን እንደወጡ የነዳጅ ድጎማን ማስቀረትን ጨምሮ ከበድ ያለ የኢኮኖሚ ማሻሻይ አድርገዋል።

ማሻሻያው ወደፊት ጠቃሚ ውጤት እንደሚያመጣ ባለሥልጣናት ቢገልጹም ድንገት የተፈጠረው ለውጥ ግን በኢኮኖሚው ላይ አሉታዊ ተጽዕኖ አስከትሏል። ባለፈው ዓመት በናይጄሪያ ግሽበቱ 29.9 በመቶ ደርሶ ነበር። ከ1996 ወዲህ ከፍተኛው ነው ተብሏል። በዚህ ምክንያት የምግብ ዋጋ እንዲቀንስ በሚል ባለሥልጣናት 102000 ሜትሪክ ቶን እህል ከጎተራ ወጥቶ እንዲሰራጭ አድርገዋል። በአገሪቱ ያለውን ሁኔታ አስመልክቶ ኤታማዦር ሽሙ ሜጀር ጄኔራል ክሪስቶፈር ሙሳ

ባለፈው ማክሰኞ ለዜና ሰዎች መግለጫ ሰጥተዋል። ዓለም ሁሉ ችግሩ እየተሰማው ነው። የናይጄሪያ ብቻ ችግር አይደለም። እዚህና እዚያ የሚታዩ ተቃውሞዎች አሉ። መንግሥት ዝም አላለም። ለተግዳሮቶቹ መፍትሄ ለማግኘት ጥረት በማድረግ ላይ ነው። እህል ወደ ገበያው እንዲለቀቅ ተደርጓል። እርዳታውን በመላ አገሪቱ ለማዳረስ ሥራ ተሠርቷል። የዶላርና የመለወጫው ዋጋ ጉዳይ ከሁሉም ነገሮች ጋር የተገናኘ ነው። ችግሮቹ የተከሰቱትም በዚያ ምክንያት ነው።

በአፍሪካ በመጪዎቹ ሁለት ዓመታት የሚኖረው የኢኮኖሚ ዕድገት 3.8 በመቶ እና 4.2 በመቶ ሊሆን እንደሚችል የአፍሪካ ልማት ባንክ ይገልጻል። ይህም በዓለም ካለው አማካይ ዕድገት በላይ እንደሆነ ጠቁመዋል። ተቃዋሚዎቹ ግን የምግብና የመሠረታዊ ሸቀጦች ዋጋን መቋቋም እስካልቻሉ ድረስ ሰልፋቸውን እንደሚቀጥሉ አስታውቀዋል። ቲሞቲ ኦቢዙ ከአቡጃ ለላከው ዘገባ፣ እንግዲህ ወልዴ ነኝ ዋሽንግተን ዲሲ።

የሩሲያ ተቃዋሚ መሪ አሌክስ ናልቫኒ ሞት ሀገሪቱን በአሜሪካ ዋና መነጋገሪያ አድርጓታል። ከዚያም በተጨማሪ የዩናይትድ ስቴትስ ምክር ቤት ሪፐብሊካን አባላት ዩክሬንን እንዲደግፉ ጫናውን አበርትቶባቸዋል። በህዳሩ ፕሬዝዳንታዊ ምርጫ የሚፎካከሩት ፕሬዚዳንት ጆ ባይደንና የቀድሞው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ተቃራኒ አመለካከት ያላቸው መሆኑን ጠቅሳ አኒታ ፖል ያሰናዳቸውን ዘገባ ቆንጅታዬ እንደሚከተሉት ታቀርበዋለች።

ጉዳዩ ስለ መጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በሚደረጉ ውይይቶች የሚነሳ አብይ ርዕስ ሆኗል። ታዋቂው የሩሲያ ተቃዋሚ መሪ አሌክሲ ናቫልኒ በሩሲያ ወህኒ ቤት ሳሉ መሞታቸውን ተከትሎ በዩናይትድ ስቴትስ ፖለቲካ የሩሲያን ፕሬዝደንት ቭላዲሚር ፑቲንንና የዩክሬን ወረራቸውን በሚመለከት የሚደረገውን እሰጥ አገባ አጠናክሮታል።

በፕሬዝደንት ጆ ባይደን እና በዋናው ተቀናቃኛቸው በዶናልድ ትራምፕ መካከል ያለውን የአቋም ልዩነትም ይበልጡን ፍንትው አድርጎ እያሳየ ነው። ፕሬዚደንት ባይደን የሩሲያ ባለስልጣናት ድንገተኛ ህልፈት ቢሉትም በናቫልኒ ሞት ፈጥነው የሩሲያውን መሪ ተጠያቂ አድርገዋል። ማዕቀብ እንጥላለን ሲሉም አስፈራርተዋል።

እውነቱን ለመናገር ተጠያቂው ፑቲን ናቸው። እሳቸው አዘዙም አላዘዙም ሰውየውን ለዚህ ላበቃቸው ሁኔታ ኃላፊው እሳቸው ናቸው። ማንነታቸውን የሚያንጸባርቅ ነገር ነው። ለዚህ ትዕግሥት ሊኖረን አይችልም። ዋጋ እንደሚከፍል ተናግሬያለሁ። ክሬምሊን በበኩሉ ውንጀላውን መሰረተ ቢስና ክብረ ነክ ሲል አጣጥሏል። የሩሲያ ባለስልጣናት ለናቫልኒ እናት የልጃቸውን አስክሬን ለማሳየት ፈቃደኛ አልሆኑም።

ዶናልድ ትራምፕና ሪፐብሊካን ፓርቲያቸው ደግሞ ከፕሬዝደንት ባይደን የተለየ አቋም ነው ያላቸው። ትራምፕ እንደ ባይደን ለኔቶ ጠንካራ ድጋፍ እንደማይሰጡ ተናግረዋል። በቅርቡ በአንድ የፋክስ ኒውስ ቴሌቪዥን ዝግጅት ላይ ሲናገሩ በጣም አሰቃቂ ነገር ነው የደረሰው። እኛም ሀገር እየደረሰ ነው

በብዙ መንገድ ወደ ኮሚኒስት ሀገር እየተቀየርን ነው። ተመልከቱ። እንግዲህ እኔ ፉክክሩን እየመራ ያለው ዕጩ ነኝ። ከአሁን በፊት ክስ የተመሠረተበት ሰምቼ አላውቅም። እኔ አራት ጊዜ ፍርድ ቤት ቀርብ ያለው ስምንት ወይም ዘጠኝ የክስ ሂደት ላይ ነኝ። ይሄ ሁሉ የሚፈጸመው እናንተም ታውቃላችሁ ፖለቲካ ውስጥ እየተሳተፍኩ ስለሆነ ነው። ሩሲያ ዩክሬን ላይ የምታካሄደውን ጦርነት እንዴት እንደሚያስቆሙት ትረምፕ ግልጽ አድርገው ተናግረው አያውቁም። ይልቁንም እኔ ፕሬዚደንት ሆኜ ቢሆን

ፑቲን መጀመሪያ ነገር ወረራውን አይከፍቱም ነበር ነው ያሉት። ሪፐብሊካኖች ለዩክሬን ጦርነት በምን ምክንያት ገንዘብ እንሰጣለን የሚል ጥያቄ እያነሱ ናቸው። ዋይት ሐውስ በበኩሉ የሩሲያ ኃይሎች በቅርቡ አንድ ቁልፍ የሆነች ከተማን መቆጣጠራቸውን የዩክሬን ኃይሎችን በአስቸኳይ መደገፍ ለምን እንደሚያስፈልግ ማስረጃ እንደሆነ አመልክቷል።

በዩናይትድ ስቴትስ ምክር ቤት እስካሁን የተያያዘው የ95 ቢሊዮን ዶላሩ የእርዳታ ጥቅል እንደሚጸድቅ እምነት ያላቸው መሆኑን አንዳንድ ሪፐብሊካን የምክር ቤት አባላት እየተናገሩ ነው። አንዱ በቅርቡ ዩክሬንን የጎበኙት ኮንግረስማን ብራያን ፊትስ ፓትሪክ ናቸው ስ ስ

እንደሚመስለኝ ከአውሮፓና ከዩናይትድ ስቴትስ የሚሰጠው ምላሽ ዝግተኛ መሆኑ ዩክሬን ይጎዳታል። ይህ እንዲሆን የማንፈቅደውም በዚህ ምክንያት ነው። አንድ ነገር ማድረግ አለብን። ጋዜጠኛ፣ ደራሲና የጃንስ ሆፕኪንስ ዩኒቨርሲቲ ከፍተኛ ተንታኝ የሆኑት ፒተር ፓረመንትሴፍ ጦርነቱ ትልቅ ትኩረት የሚገባው ጉዳይ መሆኑን ሲያስረዱ ሪ

አሜሪካ ቃሏን የምትጠብቅ ከሌሎች ጋር ያላትን አጋርነት የምታከብር፣ ጥንካሬ የምታንጸባርቅ፣ ሀያልነት ሚና መጫወቷን ትቀጥላለች ወይ ወይስ ቆራጣ አያልነቱ አውቅቷል? አሁን ጥያቄው እርሱ ነው። ስለ ሩሲያ ወይም ስለ ዩክሬን አይደለም። በሞስኮና በዋሽንግተን መካከል 8000 ኪሎ ሜትር ገደማ ርቀት አለ። ይሁን እንጂ ዩናይትድ ስቴትስ በህዳር ወር ወደምታካሄደው ምርጫ እየተራመደች ባለችበት በዚህ ወቅት

የሁለቱ ሀገሮች እጣ ፈንታ ከምንጊዜው የሚበልጥ እየተቆራኘ ነው። የተከበራችሁ አድማጭ ተመልካቾቻችን፣ አንድ እርማት አለን። በህዳሩ ፕሬዝዳንታዊ ምርጫ ከፕሬዝዳንት ጆ ባይደን ጋር እንደሚፎካከሩ የሚጠበቁት የቀደሙት

የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሚል እንዲታረብ እንጠይቃለን። አድማጭ ተመልካቾቻችን የምሽቱን የመጀመሪያው ምዕራፍ እዚህ ላይ አጠናቀናል። ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ነው የምንገኘው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ስርጭታችን እንድትከታተሉ እንጋብዛለን። በሬዲዮ ቴሌቪዥን መሰናዶዎቻችንን የቪዮ አምሃሪክ ፌስቡክ ገጽ ላይ እና ድረ ገጽ ላይም ታገኛችኋላችሁ። አሁን ለምሽቱ ወደያዝነው ወደ ሁለተኛው ምዕራፍ እንሻገር።

በአሜሪካ ኮሚኒቲ ኮሌጅ የሚመረቁ ተማሪዎችን ቁጥር ለማሻሻል ጥረት እየተደረገ ነው። የማህበረሰብ ኮሌጅ ትምህርት ሰዎች የተሻለ ገንዘብ እንዲያገኙ እና የገንዘብ ችግራቸውን እንዲቀርፉ የሚረዳ ነው። በአሜሪካ ትምህርት ስርዓት ውስጥ የማህበረሰብ ወይም የኮሚኒቲ ኮሌጆች ከመደበኛ ዩኒቨርስቲዎች ያነሰ ገንዘብ ስለሚያስከፍሉ እና ሁሉንም በሚያስብል ደረጃ አመልካች ተማሪዎችን ስለሚቀበሉ ብዙዎች ተመራጭ አድርጓቸዋል። ሆኖም የኮሌጅ ዲግሪያቸውን የጀመሩ ተማሪዎች ትምህርታቸውን ለማጠናቀቅ ረዥም ጊዜ እየወስዱበት

ይኖርባቸዋል አሊያም ያቋርጣሉ። በመሆኑም ከኮሚኒቲ ኮሌጅ ተመርቀው የሚወጡ ተማሪዎችን ቁጥር ለማሻሻል አንድ አዲስ መርሃ ግብር በመላው አሜሪካ እየተተገበረ ይገኛል። ይህንን አስመልክቶ ፒቢኤስ የተሰ ፒቢኤስ የተሰኘው የቴሌቪዥን ፕሮግራም ያሰናዳውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች።

በዩናይትድ ስቴትስ ኦሃዮ ግዛት ውስጥ በሚገኘው ሴንሰናቲ ስቴት ኮሚዩኒቲ ኮሌጅ ውስጥ የምትማረው ብሌሲንግ ሄንደርሰን በምግብ ስራና ቢዝነስ ተባባሪ ዲግሪዋን ለማግኘት ግማሽ መንገድ ተጉዛለች። ወጥ ቤት ውስጥ ስሆን የራሴ ክልል ውስጥ እንዳለው ይሰማኛል። እወደዋለሁ።

የ28 ንት ዓመቷ ሄንደርሰን በሳምንት ሶስት ቀን በትምህርት ቤቷ ግቢ ውስጥ ታሳልፋለች። ከምትወስዳቸው የሙሉ ጊዜ ትምህርቶች በተጨማሪ በትርፍ ሰዓቷ ስራ የምትሰራ ሲሆን የ12 እና ና የአምስት ዓመት ልጆቿን ብቻዋን ታሳድጋለች። ከጠዋት 3 ሰዓት አንስተው እስከ ማታ 12 ሰዓት ድረስ እዚሁ ነኝ።

ግን ደግሞ ምግብ ብዙም አይበስልም፣ ምግብ ብዙም አይሰራም። ስለዚህ እዚህ መሆን አለብኝ። ስለዚህ በጣም ብዙ ነገር ስለሚደራረብ ያስጨንቀኛል። በጣም ረዥም ሰዓት ነው የምሰራው። ሄንደርሰን እነዚህን ሁሉ ኃላፊነቶች ጊዜዋን እያመጣጠነች ለመወጣት ትሞክር እንጂ ሁለት ዓመት የሚፈጀውን ትምህርት አጠናቃ ዲግሪዋን ለመያዝ በትክክለኛው መንገድ ላይ ናት። ኮሚኒቲ ኮሌጅ ውስጥ በተቀመጠው የጊዜ ገደብ

ትምህርታቸውን የሚያጠናቅቁ ተማሪዎች ቁጥር

ከ20 ከመቶ ያነሰ ነው። ሄንደርሰን ትምህርቷ እንዳይጓተት የረዳት ሲስቴት የተፋጠነ የትምህርት ፕሮግራም መሆኑን ትናገራለች። በአንድ ዶናት ብቻ እዚህ ድረስ ነድቼ መምጣት አልችልም ነበር። ታሚ ላርኪንስ የሲስቴት የተፋጠነ ትምህርት ፕሮግራም ዳይሬክተር ናቸው። አንዳንዶቹን መሰናከሎች ማሻሻልና መንገዱን በተወሰነ መንገድ ማቅለል እንችላለን።

ፕሮግራሙ የሚያገለግለው የሙሉ ሰዓት ተማሪ ለሆኑና ዝቅተኛ ገቢ ካላቸው ቤተሰቦች ለመጡ ተማሪዎች ሲሆን በመደበኛው የገንዘብ እርዳታ ያልተሸፈኑ ሁሉንም የትምህርትና ሌሎች ተያያዥ ክፍያዎች ይሸፍናል። በዋናነት በበጎ አድራጊዎች ልገሳ የሚደገፈው ይህ ፕሮግራም ለአንድ ተማሪ በዓመት እስከ 1750 ዶላር ድረስ

ያወጣል። ስመረቅ ምንም ዕዳ አይኖርብኝም። ይሄ እውነት የማይመስል ነገር ነው፣ ማመን አልቻልኩም። ነገር ግን ትልቁና እድሉን እንዳታልፍ የሚያደርገው ነገር ደግሞ እሱ ነው፣ ሁሉ ተጨማሪ ድጋፍ ነው። ተጨማሪ ድጋፎቹ የመጽሐፍ፣ የመኪና ነዳጅ እና ሌሎች የአስቸኳይ ጊዜ ወጪዎችን የሚያጠቃልል ሲሆን

በተለይ በኦሃዮ ግዛት ዴተን ከተማ ለምትኖረው እና ወደ ትምህርት ቤት ለመሄድ በቀን በእያንዳንዱ ጉዞ ከአንድ ሰዓት በላይ ለምትነዳው ሄንደርሰን ትልቅ ልዩነት ያመጣል። የመኪና ጎማ ተንፍሶ ትምህርት ቤት የምመጣው የእናቴን መኪና እየተዋስኩ ነው። አሁን ግን ሲስቴት ፕሮግራም ጎማዬን ለማሰራት እንደሚረዳኝ ሳውቅ ትልቅ ሸክም ነው ከላይ ላይ የወረደው። ምክንያቱም ምን ማድረግ እንደምችል ስጨነቅ ነበር።

ከገንዘብ እርዳታው በተጨማሪ እያንዳንዱ በፕሮግራም ውስጥ የሚካተት ተማሪ

የማማከር አገልግሎት እንደሚያገኝ የፕሮግራሙ ዳይሬክተር ያስረዳሉ። ተማሪዎቹ ምን አይነት እርዳታ እንደሚያስፈልጋቸው ለመለየት የሚሰጠውን የማማከር አገልግሎት የሚያስተባብሩት ልክ እንደ የግል ሕይወት አሰልጣኝ ናቸው። ማንን ማነጋገር እችላለሁ ከሚለው አንስቶ የሚቀጥለው እርምጃ ምን መሆን አለበት፣ ምን ልስራ፣ ወይም ደግሞ ክፍል ውስጥ ጥሩ እየሰራው ነው ወይ እስከሚለው ድረስ ያማክራሉ። እንደ ራሳቸውም ሰዎች የሚያዩዋቸው ናቸው።

ሚኪ ሀሪስ የማማከር እርዳታው ተጠቃሚ ከሆኑ የኮሌጅ ተማሪዎች አንዷ ናት። ለእኔ በእውነት ሁለተኛ ወላጆቼ እንደማለት ናቸው። ነገሮች ሁሉ በጨለሙብኝ ሰዓት ደርሰውልኛል። እነሱ ባይኖሩ ምን ማድረግ እችል እንደነበር አላውቅም። ሚኪ ሀሪስ በሲስቴትስ የኤሌክትሪካል ምህንድስና ቴክኖሎጂ ትምህርቷን እየተከታተለች ሲሆን በመጪው ግንቦት ተባባሪ ዲግሪዋን ታገኛለች።

የሁለተኛ ደረጃ ተማሪ ያለው በትምህርቴ ጥሩ ነበርኩኝ። ነገር ግን የሁለተኛ ደረጃ ትምህርት ቤትና ኮሌጅ ሁለት የተለያዩ ነገሮች ናቸው። እኔ የራሴን ፕሮግራም መቆጣጠርና የምፈልጋቸውን ትምህርቶች በራሴ መንገድ መውሰድ እፈልጋለሁ። እናም ነገሮች ምን መልክ ላይ እንዳሉና በቀሪ ሕይወቴ ምን መስራት እንደምፈልግ ፈልገው ማግኘት በጣም የሚያስፈራ ነገር ነው። ሀሪስ ወደ ትክክለኛ መንገድ እንድትመለስ የረዳት ሲስቴትስ መሆኑን በመግለጽ ታመሰግናለች።

እነሱ በስሜትና በገንዘብ ብቻ አይደለም የረዱኝ፣ ለእኔ እንደ አንድ ትልቅ ቤተሰብ ነው የሆኑልኝ። በሲንሰናቲ ግዛት መተግበር የጀመረው ተማሪዎች በአጭር ጊዜ ትምህርታቸውን እንዲያጠናቅቁ የሚረዳው የተፋጠነ ትምህርት ፕሮግራም አዲስ ሀሳብ አይደለም። ከሰባት ዓመት በፊት በኒውዮርክ ከተማ መተግበር የጀመረውና

በርካታ መሻሻሎችን ካመጣው ፕሮግራም የተወሰደ ነው። የኒውዮርክ ከተማ ዩኒቨርሲቲ የተሰኘው ኮሚኒቲ ኮሌጅ ከሚማሩ ተማሪዎች 17 ከመቶዎቹ ብቻ ነበሩ ዲግሪያቸውን በሶስት ዓመት የሚያጠናቅቁት። የዲግሪ ትምህርታቸውን በተፋጠነ ሁኔታ እንዲያጠናቅቁ በሚያግዙ ፕሮግራሞች ውስጥ ከሚካተቱ ተማሪዎች ደግሞ

57 ከመቶ በተመደበው ጊዜ ያጠናቅቃሉ። በኒውዮርክ ከተማ ዩኒቨርሲቲ የተፋጠነ ጥናት ፕሮግራሙን የሚመሩት ክሪስቲን ብሮንግኒያርት ናቸው። ፕሮግራሙ እንደ አውሮፓውያን አቆጣጠር በ2007 ሲጀምር 1200 ተማሪዎች ብቻ ናቸው የነበሩን። አሁን ከኒውዮርክ ከተማ ዩኒቨርሲቲ ተባባሪ ድግሪያቸውን ለማግኘት የሙሉ ሰዓት ተማሪ ከሆኑ ተማሪዎች ውስጥ 42 ከመቶ የሚሆኑትን እናገለግላለን።

የተፋጠነ ጥናት ፕሮግራሙ እየሰፋ መሄዱን ተከትሎ በፕሮግራሙ የታቀፉ ተማሪዎች በሶስት ዓመት ጊዜ ውስጥ ትምህርታቸውን ጨርሰው ይመረቃሉ። ይህ ቁጥር በፕሮግራም ውስጥ ካልተካተቱ ተማሪዎች ጋር ሲነጻጸር በጥፍ ይጨምራል። አሌክስ ሜር ሜርዴክ የተሰኘው ዝቅተኛ ገቢ ያላቸውን ሰዎች ሕይወት ለማሻሻል

የተቋቋመ መንግስታዊ ያልሆነ ድርጅት የድህረ ሁለተኛ ደረጃ ትምህርት ዳይሬክተር ናቸው። አሜሪካ ውስጥ በሚሊዮን የሚቆጠሩ የኮሚኒቲ ኮሌጅ ተማሪዎችና ወደ አንድ ሺህ የሚጠጉ ኮሚኒቲ ኮሌጆች አሉ። ስለዚህ እንደዚህ አይነት የተፋጠኑ መርሃ ግብሮች ለተማሪዎቹ ህይወት ትልቅ ለውጥ የሚያመጡ ናቸው። ሜርዴክ የተፋጠኑ ፕሮግራሞች ምን ያክል ውጤታማ እንደሆኑ ለማወቅ የተለያዩ ጥናቶችን እንዳደረገ ሜየር ይገልጻሉ።

ይህ አቀራረብ መርሃ ግብሩ በትክክል እየሰራ ለመሆኑ ከፍተኛ እምነት ይሰጣል። እንደውም ከስምንት ዓመታት በኋላ አዲስ ግኝቶቻችንን በቅርቡ ይፋ አድርገናል። በዚያም ተማሪዎች በተሻለ ቁጥር ትምህርታቸውን ጨርሰው እየተመረቁ እንደሆነ ተመልክተናል።

ስለዚህ ማስረጃዎቹን መፈተሻችንን ለመቀጠል ፈለግን። ማለትም ይሄ ሞዴል በኒውዮርክ ከተማ ዩኒቨርሲቲ ውጤታማ በመሆኑ ሞዴሉን ወስደን በሌሎች እንደ ኦሃዮ ባሉ አውዶች ውስጥም የሚሠራ እንደሆነ ለማረጋገጥ ፈለግን። ስለዚህ መርሃ ግብሩን ወደ ሌሎች አካባቢዎች የማባዛት ስራችንን የጀመርነው እዛ ነው።

እንደ አውሮፓያን አቆጣጠር በ2015 የተፋጠነ ጥናት ፕሮግራሙ ሴንሰናቲ ስቴትን ጨምሮ በኦሃዮ በሚገኙ ሶስት የኮሚኒቲ ኮሌጅ ውስጥ ተግባራዊ እንዲሆን ተደረገ። ፕሮግራሙ ለሕዝብ ማመላለሻ ትራንስፖርት ካርድ በመስጠት ምትክ ለነዳጅ አበል መስጠትን ጨምሮ አንዳንድ ማሻሻያዎች ቢደረጉበትም የፕሮግራሙ ዋና ዓላማ ግን እንደተጠበቀ መተግበሩን የሲንሰናቲ ስቴት ኮሚኒቲ ኮሌጅ ፕሬዚዳንት

ሞኒካ ፖሴ ይገልጻሉ። እያደረግን ያለ ነው ለውጥ እንደሚያመጣ እናውቅ ነበር። ከተማሪዎቹ ሰምተናል። በምርቃት ስነ ስርአታችንም ላይ አይተነዋል። ትክክለኛ ቁጥሮቹን የሚያሳይ የጥናት ውጤት ማግኘታችን ደግሞ የበለጠ ድንቅ ያደርገዋል። ልክ በኒውዮርክ እንደታየው

በኦሃዮ ተግባራዊ በተደረጉት ፕሮግራሞች ውስጥ ገብተው የተመረቁ ተማሪዎች ቁጥር በፕሮግራሙ ካልገቡት ጋር ሲነጻጸር በእጥፍ የበለጠ ነው። ፕሮግራሙ በሲንሰናቲ ስቴት ውስጥ ስኬት ያስመዝግብ እንጂ የተፋጠነ ትምህርት ፕሮግራሙ ለሶስት ዓመት ተግባር ላይ ከዋለ በኋላ እንደ አውሮፓውያን አቆጣጠር በ2018 ተጠናቀቀ።

መርሃ ግብሩን ማቆም ነበረብን፣ ምክንያቱም ተቋሙ እሱን መቀጠል የሚያስችል የገንዘብ ድጋፍ አልነበረውም። ኮሚዩኒቲ ኮሌጆች ለተማሪዎቻቸው ብዙ ነገር ነው የሚያደርጉት፣ ነገር ግን የሚደረግላቸው የገንዘብ ድጋፍ በጣም ዝቅተኛ ነው። ስለዚህ ችግሩ ያለው ኮሚዩኒቲ ኮሌጆቹ ውጤታማ እንደሆኑ ያረጋገጥነውን መርሃ ግብር ተግባራዊ እንዲያደርጉ የሚያስችላቸውን ድጋፍ ማድረጉ ላይ ነው። ነገር ግን ወጪው ሲንሰናቲ ስቴትስ ፕሮግራሙን ሙሉ ለሙሉ

እንዲያቆም አላስገደደውም። ከበጎ አድራጊዎች 35 ሚሊዮን ዶላር ማሰባሰብ በመቻሉ እንደ አውሮፓውያን አቆጣጠር በ2021 ፕሮግራሙን እንደገና መጀመር እንደቻለ ላርኪንስ ይገልጻሉ። ይሄ የመዋለ ነዋይ ለአካባቢው የኢኮኖሚ እድገት ያመጣል። እንደምናውቀው ተማሪዎቹ በተመረቁ ቁጥር ለመቀጠር ያላቸው እድልም ይጨምራል። ያ ደግሞ አጠቃላይ የሕይወታቸውን መስመር ይቀይረዋል።

ወደ ላይ የማደጉ ውጤት በጥናትም ተረጋግጧል። ባለፈው ወር የተደረገ አዲስ ጥናት እንደሚያሳየው በኦሃዮ በተፋጠነ ፕሮግራሞች ውስጥ ተካተው የተመረቁ ተማሪዎች የሚያገኙት ገቢ ካልተካተቱት ጋር ሲነጻጸር በ11 ከመቶ ብልጫ አለው። ብሮንግኒያርት እንደሚሉት የጥናቱ ውጤት ፕሮግራሙ እንደሚሰራ እና አሁን ተግባራዊ እየተደረገባቸው ካሉት ሰባት የአሜሪካ ግዛቶች ውጭም

መሰራጨት እንዳለበት የሚያሳይ ነው ይላሉ። በተናጠል ከኮሌጆች ጋር ነበር የምንሰራው። አሁን ግን ከተለያዩ ግዛቶች ጋር በስፋት እየሰራን ነው። ሲስቴት የተፋጠነ ፕሮግራም በኮሌጅ ውስጥ በከፈተው ቢሮ ውስጥ ያገኘናት ሄንደርሰን ከገንዘብ እርዳታና ከምክር አገልግሎቱ በተጨማሪ ፕሮግራሙ የአንድ ማህበረሰብ አባል የመሆን ስሜት ይፈጥራል ትላለች።

ገና ወደ ቢሮ ስትገቢ ሁሉም ሰው ፈገግ ብሎ ነው የሚቀበልሽ። ሁል ጊዜም ሲያዩሽ ደስተኞች ናቸው። እኔ እንጃ

ግን በቃ ለእኔ እውነተኛ ስሜት ነው መስሎ የሚታየኝ። ከልባቸው ካልሆነ በጣም ጎበዝ አስመሳይ ናቸው ማለት ነው። በቃ ደስ ይላል። ሁሉም ሰው ልክ እንደ ቤተሰብ ነው። ሁልጊዜም ለመደገፍ የተዘጋጀ የራስ ሰው እንደማለት ነው። በትክክል ኮሌጅ ውስጥ መሆኔ አስተሳሰቤንና

አይምሮዬን አስፍቶልኛል ከሰዎች ጋር እንዴት እንደመግባባ፣ ነገሮችን እንዴት እንደማስብ ጨምሮ። አሁን ከዚህ በኋላ ምን እንደማደርግ አላውቅም ነገር ግን በዚሁ መቀጠል እፈልጋለሁ።

ዩክሬናውያን ለተራዘመ ጦርነት በመዘጋጀት ላይ ይገኛሉ። ሩሲያ በዩክሬን ላይ የፈጸመችው ወረራ ሁለተኛ ዓመቱን በማጠናቀቅ ላይ ባለበት በዚህ ወቅት እንዲሁም በምስራቅ ግንባር ከፍተኛ ውጊያ ባለበት፣ በመላ ሀገሪቱም በየቀኑ ድብደባ በሚፈጸምበት በአሁኑ ወቅት በአሁኑ ሰዓት ከዓለም ዙሪያ ወታደራዊና የገንዘብ ድጋፍ እጅግ እንደሚያስፈልጋቸው ዩክሬናውያን በመናገር ላይ ይገኛሉ። ይህ በእንዲህ እንዳለ የአሜሪካ ኮንግረስ እጅግ ተፈላጊ የሆነውን ድጋፍ በድምጽ ማሳለፍ አልቻለም።

የአሜሪካ ድምጽ የምስራቅ አውሮፓ ቢሮ ኃላፊ ማይሮስላዳ ጎንዛቫክ ከኪየቭ የላከችውን ዘገባ እንግድ ወልዴ እንደሚከተለው አሰናድቶታል። የሩሲያ ወረራ ሁለት ዓመታት ሊያስቆጥር ጥቂት ቀናት በቀረበት በዚህ ወቅት ዩክሬን በዶኔስክ ክልል ከሚገኘው አቭዲቭካ ጦሯን ለማፈግፈግ ወስናለች። በአሜሪካ ደግሞ የዩክሬን ውሳኔ የመጣው ኮንግረስ ለአገሪቱ የሚሰጠውን እርዳታ ማሳለፍ ባለመቻሉ ነው ሲል ዋይት ሀውስ ይከሳል።

ዩክሬናውያን በጀግንነት እየተፋለሙ ነው፣ ነገር ግን አቅርቦ ታጥሯቸዋል ሲል ዋይት ሀውስ ይገልጻል። ዩክሬን ከአቭዲቭካ ባፈገፈገችበት ዕለት ፕሬዚዳንቷ ቮሎዲሚር ዜሌንስኪ በሙኒክ የጸጥታ ጉባኤ ላይ ንግግር አድርገው ነበር። ጦርነቱ መቼ እንደሚያበቃ ዩክሬንን አትጠይቁ፣ ራሳችሁን ጠይቁ። ለምን ፑቲን አሁንም ጦርነቱን መቀጠል ቻለ ብላችሁ ጠይቁ።

በኪቭ የሚገኙ ዩክሬናውያን ነገሩ ከባድ ሆኖባቸዋል። የተራዘመ ሊሆን ለሚችለው ጦርነትም እየተዘጋጁ ነው። ኪቭ ኢንዲፐንደንት የተሰኘው የድኅረ ገጽ ጋዜጣ አዘጋጅ ኦልጋ ሩዴንኮ ጦርነቱ ከሁለት ዓመታት በፊት ሲፈነዳ በሥራ ገበታዋ ላይ ነበረች። የድኅረ ገጽ ጋዜጣውም ገና አንድ ወሩ ነበር። አንቶኒ ብሊንከን የሩሲያ ወረራ ከንጋት በፊት ይጀምራል ብለው ተናገሩ።

ያኔ ነው ነገሩ ድንገት የምር እንደሆነ የታወቀው የሩሲያው ፕሬዚደንት ቭላድሚር ፑቲን በወረራው ዋዜማ ንግግራቸውን ሲቋጩ ኦልጋ ለስራ ዝግጁ ነበረች አንድ ዜና አዘጋጀን ፑቲን በዩክሬን ላይ ጦርነት አውጀዋል የሚል ልክ ንግግሩን እንዳቆመ አተምነው በዛው ሰዓት አካባቢ ፍንዳታዎች መስማት ጀመርን

የድህረ ገጹ ጋዜጣ ለሁለት ዓመታት በተከታታይ ጦርነቱን በመሸፈኑ ኪቭ ኢንዲፐንደንት በዩክሬን በመሬት ላይ ስላለው ሁኔታ በእንግሊዝኛ ቋንቋ የሚዘግብ ዋና የመረጃ ምንጭ ሆኗል። ዓለማውም ዩክሬናውያን ለምን እየተፋለሙ እንደሆነ ዓለም እንዲረዳ ማድረግ ነው። ኦልጋ ትቀጥላለች። እዚህ ዩክሬን ተቀምጠን የአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ አለማጽደቁን

በዜና መስማት በጣም ተስፋ አስቆራጭ ነው። ለእነርሱ ጉዳዩ የቁጥር ጉዳይ ሊሆን ይችላል። ለእኛ ግን ጉዳዩ የሰው ሕይወትን የተመለከተ ጉዳይ ነው። ቮሎዲሚር ኦምሊን በዩክሬን ጦር ውስጥ ሻለቃ ነው። ሰራዊታችን በሰው ኃይል ተጠናከረ። በእርግጥም የሚያስደስት ጉዞ አልነበረም።

ጦርነቱ በሁለት ወይም ሦስት ሳምንታት ወይም ወዲያውኑ የሚጠናቀቅ አልነበረም። ጊዜ ይወስዳል። ነገር ግን ሞራላችን ከፍ ያለ ነበር። ቁርጠኝነት ከሌለ ድል አይገኝም። በእኛ በኩል ቁርጠኝነታችን ጠንካራ ነበር። በኪቭ ነዋሪዎች ጦርነቱን እንዲያከትም ተስፋ ያደርጋሉ። ዳንኤል የቬኔስት ነዋሪ ነው።

አባትና እናቴን ማየት እሻለሁ። ውጭ አገር ነው ያሉት። እዚህ ያለሁት ወደ እነርሱ መሄድ ስለማልችል ነው። ሌላው የከተማዋ ነዋሪ ኦለክሲ የሚያክለው አለ። በየቀኑ በየሌሊቱ ፍራቻ ላይ ነን። በአገራችን ሰላም እንዲኖር እንፈልጋለን። ፑቲንን አስቁመን ግዛታችንን ማስመለስ እንፈልጋለን። ካትሪና ደግሞ የዓለም አቀፉን ማኅበረሰብ እገዛ አስፈላጊነት አጽንኦት ትሰጣለች።

ይህ ጦርነት ረጅም ጊዜን ይወስዳል። በጣም ያስፈራኛል። ከዓለም አቀፉ ማኅበረሰቡ እገዛ ዩክሬን ይህንን ትልቅ ጠላት ማሸነፍ አትችልም። ቪኦኤ ያነጋገራቸው ዩክሬናውያን እንደሚሉት ለውትድርና የሚመለመሉ ከሆነ ተመዝግበው አገራቸውን ይከላከላሉ። በተጨማሪም የሚዋጉት ለጋራ ዲሞክራሲያዊ እሴታቸው መሆኑን ዓለም እንደሚረዳቸው ተስፋ ያደርጋሉ።

ራሄል ቡን ደጀኔ ነዋሪነቷን በኔዘርላንድ ያደረገች የአምስት ልጆች እናት ስትሆን እንደ አያክስ አምስተርዳም እና ማንቸስተር ዩናይትድ ባሉ ላሉ ግዙፍ የስፖርት ክለቦች ጥቅም ላይ የሚውል መረጃ የሚሰጥ እንዲሁም ደግሞ የጨዋታ ትንተና የሚሰጥ ተቋም መስራችና ዋና ስራ አስፈጻሚ ናት። በተቋሟ ዙሪያ ቆይታ አድርገን የተሰናዳው ዘገባ በመቀጠል ይቀርባል።

ከ14 ዓመት ዕድሜው አንስቶ በኔደርላንድ ኑሯን ያደረገችው ራሄል ቡንደጀኔ ከ15 ዓመታት በፊት ደግሞ በኢትዮጵያ ብቻ ሳይሆን በዓለምም እምብዛም ባልጠነከረ ቴክኖሎጂን በመጠቀም የስፖርት ጨዋታዎችን፣ የተጫዋቾችን አቅም፣ የሚዲያ ውስጥ የጤና ሁኔታና ተያያዥ መረጃዎችን በማቅረብ ስራ ውስጥ ተሰማርታለች።

አጀማመሯን በምትሰራበት ተቋም ውስጥ ያየችውን ክፍተት ወደ ንግድ ሀሳብ ከመቀየር ነበር። አንድን ድርጅቶችን ስናማክር ሰስቴነቢሊቲ ላይ እንዴት ነው ኮንትሪቢዩት ማድረግ የምንችለው ብለው ጥያቄ ያቀረቡ። እኔ እንደ አድቫይዘር ተቀጥሬ እዛ በዚህኛ ባለው ድርጅት ድርጅቱን አሰሳ ስናደርግ፣ ቴክኖሎጂ ካምፓኒ ብዙ ኢንዱስትሪዎች ላይ ይሰራሉ። የሚጠቀሙት አሁን ብዙ ሰው ስለ ዳታ ባንክ ምናምን ያወራል። ኤአይ ኤንድ ሶ ፎርት እነሱ ኦልሞስት አርባ ምናምን ዓመት ሆላንድ ሀገር ውስጥ

በተለያየ ኢንዱስትሪ ላይ ኤአይ ፕላትፎርሞች ይሰራሉ ማለት ነው። ከዛ ውስጥ አንደኛው ስታርታፕ የነበረው ድርጅት ስፖርትን በተመሳሳይ ቴክኖሎጂ በመጠቀም የስፖርትን ሙቭመንት መለካት ነው። ፕላትፎርሙ ብቃት እስኪ በቃ ድረስ አንደኛ ዳታ ተጠቅሞ አንድ ነገር ፕሬዲክት ለማድረግ እንዲችል የሰው ኃይል ያስፈልገዋል። ገበያው ዝግጁ አይደለም ለቴክኖሎጂ ስፖርት የስሜት ስራ ስለሆነ

ቴክኖሎጂን ተጠቀሙ ብሎ ማሳመንንም ኮቾቹንም አሰልጣኞቹንም ማለት ነው ማሳመን ስለሚከብድ ድርጅቱ በተቻለ መጠን ሊያድግ አልቻለም ማለት ነው። ይህንን ለማድረግ የሚያስፈልጋቸው ምንድነው? በተቻለ መጠን ብዙ ዳታ ኖሯቸው ያንን ዳታ ተጠቅመው ለድርጅቶቹ ኢውስ ሲምን ማድረግ ትችላላችሁ ብሎ ማሳየት የሚችል እቅድ እንዳላቸው እንደተገነዘብኩ። ስለዚህ ያው እዚህ ሀገር የምትሰሩትን ዩኒቨርሲቲ ውስጥ ለምን ኢትዮጵያ አይሞከርም? አንደኛ እናንተ ኮንትሪቢዩት ታደርጋላችሁ፣ ሁለተኛ በአፎርደብል በሆነ መልኩ

ቢዝነሶች ስለሆኑ ደግሞ ለእነሱ ቢዝነሱ የፕሮፊት ማምጣት መቻል አለበት። ስለዚህ እዚህ ሀገር ከምትከፍሉት አነስ ባለ ዋጋ ኢትዮጵያ ውስጥ ለምን አናደርግም? ያንን ያየ ነው። ምንድ ኢትዮጵያ ሰው በጣም ወጣቱ እግር ኳስ ይወዳል። ግን ከእግር ኳስ ወደ ስራ ለመግባት ደግሞ ምን ማድረግ ይቻላል? ትንሽ አይዲያ ነው። ከዛ በዛ አጋጣሚ ያንን ሀሳብ ስናቀርብ አያክስ አምስተርዳም የሚባል ፉትቦል ክለብ አለ። ኢንተርናሽናል ታዋቂ ነው።

እነሱ በአካዳሚ በጣም ጎበዞች ናቸው። አካዳሚ ማለት ወጥ ልጆችን ከልጅነት መልምለው ብቃት ማድረስና በመሸጥ ድርጅቶቻቸው ይታወቃል ማለት ነው። በዛ ጊዜ ያንን ሀሳብ አያክስ ከነሱ ጋር እየሰራ ስለነበረ እንደዚህ ኢትዮጵያ እናደርገው ብለን ሀሳብ ስናቀርብ እሺ አሉ። ትንም አልነበርም ብዙም ኢንቨስትመንትም አልተሰጠንም። ምክንያቱም ገና ሀሳቡ ኢትዮጵያንም ረዳት ትልቅ ነው። አዲስ ነገር ስለሆነ ለነሱ እንደ ትንሽ ፕሮጀክት

ብለው እስቲ እኒ በማለት የመጀመሪያ ፕሮጀክት ሰጡን። ሁለት ሺ አስር ላይ በፈረንጅ አቆጣጠር በማህበራዊ ተጠቃሚነት ላይ ላተኮረ ስራ ፈጠራ ትልቅ ስፍራ ያላት ራሄል ቡን ከባድ ተግዳሮቶች የገጠሙትን ስራዋን መስራት የጀመረችው ከወጣቶች ጋር ነበር። የመጀመሪያ ተቀጣሪዎቿም የዩኒቨርሲቲ ተማሪ የሆኑ ኢትዮጵያውያን ወጣቶች መሆናቸውን ትገልጻለች። እዚህ ያለው ድርጅት ሞዴሉ በተሻለ በጣም ፐብሊክ ፕራይቬት ፓርትነርሽፕን ማቅ አብሮ መስራት ነው የምንጥረው።

ስለዚህ ሴንት ሜሪስ ዩኒቨርሲቲ የሚባል አለ፣ ኢትዮጵያ በጣም ጥሩ ዩኒቨርሲቲ ነው። ባለቤቱን አጋጣሚ ሆኜ እንደዚህ እንደዚህ ብናደርግ ስል ሀሳቡ ከመጣ ችግር የለም ሌት ሚኖ ነገር አለ። ሶ እነሱ ጋር ሄድን። ለእነሱ ጥቅሙ ምንድነው? ተማሪዎቻቸው በትምህርት ሰዓት ስራ እንዲያገኙ ይጠቅማቸዋል። እኛ ደግሞ እንደዚህ እንደዚህ ነው እንትን ውስጥ ቬንቸር ውስጥ የገባል። መሰረቱ ብዙ የእውቀት ጋፕ ነበረ

ማንን ማይፋት ፈርጅብት ምል ለብዙም ሰዎች እዚህም ሀገር ድንቅ የተባለ ስራ ስለነበረ ማስተማሩ ትልቅ ስራ ነበረ። ሄዶ ላይሰንስ ለማውጣት ለምሳሌ ስንሄድ ምንድን ነው የምትሰሩት ሲባል እንደዚህ እንደዚህ ዳታ ክሊር ስላልሆነ፣ አይ የእናንተ የውጭ ድርጅቶች ተወካይ ናችሁ። ፎሪን ትሬድ ኦግዚለሪ ላይሰንስ ነው የተሰጠ መጀመሪያ ማለት ነው። ያው ስለዚህ ባለ ሲስተም ነው የምንሰራው፣ እንደዛ ነው የምንሰራው እና ያንን ለማስረዳት አትሊስት አራት ዓመት ፈጅቶብናል። በቃ እኛ

እውቀት ነው ኤክስፖርት የምናደርገው፣ ዳታ ነው ኤክስፖርት የምናደርገው የሚለው ማለት ነው። ግን እንደዛም ሆነው የጠቀመን ምንድን ነው፣ ፓርትነራችን በጣም ኮሚትድ ነው። ባዩ ቁጥር ለውጡን፣ እነሱም ኢንተረስት እየኖራቸው መጣ። እኔ ደግሞ ጥሩ ሪሌሽንሺፕ አለኝ ከዚህ ካለው ከሄድ ኦፊስ ጋር። ትንሽ አደግ ስንል ደግሞ የግዴታ ከሴንት ሜሪ ብቻ የወጡ ተማሪዎች አይደሉም የሚሆኑት። ስለዚህ ሌላ ትምህርት ቤቶች፣ ስለዚህ ከትምህርት ቤቶች ጋር መስራት ጀመርን።

በአውሮፓ ያሉ ግዙፍ የስፖርት ክለቦች ከተለያዩ የዓለም ክፍሎች ተጫዋቾችን ለመመልመል የተቀናቃኛቸውን አቅምና ስልት በመረዳት አስተላለፋቸውን ለማስተካከል እንዲሁም ደግሞ ለሌሎች ጉዳዮች መረጃዎቹን እንደሚፈልጉ የምትገልጸው ራሄል በተጨማሪም የተለያዩ መገናኛ ብዙኃንና የቤቲን ቁማር ተቋማትን ይህም መረጃ በጥቅም ላይ ያውሉታል ትላለች። ቦታው አለ ወይ ይሄ ልጅ ፖቴንሻል አለ ወይ ብሎ ለማየት ይህን ይህን ክለብ ይውልን ይሉናል።

ከዛ እናያለን። ያንን ልጅ ተከተሉልን ይሉናል። ያለበት ቦታ ድረስ ተከትሎ አይቶ የዛ ልጅን የጨዋታ ዶክመንቴሽን መስራት ማለት ነው። ሁለተኛው ኮቺንግ ነው። ኮች የሚፈልገው ደግሞ እንዳለ ስለ ቲሙ እንዴት ነበረ ይችላል ወይ? ደግሞ አይ ስለ ቲም የብቻ ሳይሆን የምፈልገው ነገ ይሄ ጫወታለኝ የዚህ ዚን ቲም ደግሞ ጫወታ ኢንፎርሜሽን ፈልጋለሁ ይላል። እንዲዘጋጅ ማለት ነው።

ፌዴሬሽኖች የሚጠቀሙት በቃ ታለንት አለ። ለምሳሌ በአመት ኢትዮጵያ አፍሪካ ዋንጫ አሁን ኮትዲቯር እና ናይጄሪያ ሲሄድ በየሀፍቱ ሰለክት ሰው ሲመርጡ ምን ላይ ተመርኩዘው ይመርጣሉ? ስለዚህ ባልተሽ በተሻለ መጠን ይሄ በማያዳላ መልኩ ኢንፎርምድ በሆነ መልኩ የተጫዋችን ሴት አፕ ትፈጥሪያለሽ ማለት ነው። ይሄ ከሌ ይሄ ከሌ ይሄ ሌ ለዚህ ይጠቀሙታል። ቤቲንግ ይጠቀሙታል። ቤቲንግ እንዳልኩሽ ለቁማር ነው። ሌላው ሜዲያ ነው።

ብዙ አክቹዋሊ ሜዲያ ነው። ሜዲያ ላይ በቃ ከላ ይሄ እንደዚህ እንደዚህ ሆነ ብለው መትሰውም የሚተነትነው በዛ ተመርኩዘው ነው። ራሄል ከዓለም አቀፍ የእግር ኳስ ተቋማት አብዛኞቹ የአር ኤንድ ዲ ግሩፕ ደንበኞች ናቸውም ትላለች። በአመት እኛ ወደ ሰላሳ ሰባት ሊግ ኢንተርናሽናሊ ኮሌክት እናደርጋለን። ተጠቃሚዎቹ እንደ ማንቸስተር ዩናይትድ፣ እንደ ባርሴሎና፣ አያክስ አምስተርዳም

በሀገር ደረጃ ደግሞ አሜሪካን ለምሳሌ ኤምኤልኤስ ሜጀር ሊግ ሶከር ረጅም ዓመታት አሁንም አክቹዋሊ የወጣቶችን እንዳለ ሊግ እንትን እንላለን። ቻይና ደግሞ እንደ እንትን በፌዴሬሽን ደረጃ ደግሞ በዚህ ሌቭል ያሉ እንትኖች፣ ካናዳ ቫንኩቨር

ሆላንድ ሀገር ኦልሞስት ሁሉም ክለቦች ይጠቀማሉ። ወይኛንንትን ከአስር ዓመት በላይ በቴክኖሎጂ እና በዳታ ትንታኔ ልምድ ያለው ተቋሟ ባለፉት ሁለት ዓመታት ሼር የተሰኘ መርሃ ግብርን በመቅረጽ ከአነስተኛና ጥቃቅን የንግድ ተቋማት ጋር የተለያዩ በመረጃ የተደገፉ የአቅም ግንባታ ስልጠናዎችን ሊሰጥ በሚችልባቸው ጉዳዮች ላይ መሰረት ሲጥል መቆየቱን የምትገልጸው ራሄል በአሁን ሰዓት ሁለት መቶ ሀምሳ የሚደርሱ አነስተኛና ጥቃቅን ተቋማትን ለማገዝ እንዲሁም የኦንላይን ስልጠናዎችን ለመስጠት ድርጅታቸው ዝግጅቱን መጨረሱ

እንዳደረሱም ትገልጻለች። በፊት ሁሉ ነገር ሰው ኦፊስ የሚመጣል ይሰለጥናል። አሁን ግን ምን አደረግን? ሼር የሚባል ፕላትፎርም ላውንች አደረግን። ቀስ ብለን በባክግራውንድ እየሰራንበት ነው። ፕላትፎርሙ ሀሳቡ ምንድነው? እውቀትንና ኢትዮጵያ ድርጅቶችን የሚያገናኝ ፕላትፎርም ማለት ነው። የአምስት ልጆች እናት የሆነችው ራሄል ቡን ኃላፊነትን የሚረዳ የትዳር አጋር

መልካም ወዳጆችና ስራ ማከፋፈል የስኬቷ ምሰሶዎች መሆናቸውን ትገልጻለች። በተጨማሪም በመጪዎቹ ዓመታት ከስፖርት ሌላ ጤናን በመሳሰሉ ዘርፎች ላይ የቴክኖሎጂ ልምዷን በማስፋት ለመስራት እንዲሁም ደግሞ በውጭ ሀገራት የሚኖሩ ኢትዮጵያና ትውልድ ኢትዮጵያውያን ሊሳተፉባቸው የሚችሏቸው የኢንቨስትመንት እድሎች ላይ የመስራት ህልም እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ

የተከበራችሁ አድማጭ ተመልካቾቻችን የሐሙስ ምሽት መሰናዷችን እዚህ ላይ ተጠናቀቀ። አስተያየት ወይም ጥያቄ ቢኖራችሁ የቪዮ ማህሪክ ፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። የደንገረመው መሰናዳውን በመምራት ንጉሱ ታምሬ ዝግጅቱን በማጠናቀር ጽዮን ግርማ በዋና አዘጋጅነት ከመላይ አሜሪካ ድምፅ ባለሙያዎች ጋር በመሆን ስናስተናግዳችሁ ቆይተናል። በነገው ምሽት በመደበኛ መሰናዷችን ጠብቃችኋለን። ሰላም ጤና ይስጥልኝ። ደህና ደሩ።